የአድማጮች ማህደር ጤና ይስጥልኝ። ውድ የዝግታችን ተከታታዮች መልእክቶቻችሁ እንደ ድሮ ቴምብር በተለጠፈባቸው ፖስታዎች ባይሆንም በኢሜይል ፌስቡክ፣ እና ቴሌግራም በዚህም ሳምንት በፍጥነት ደርሰውናል። ቀዳሚ የምናደርገው ሴት ተሳታፊያችን በሰጡት አስተያየት ነው። ሶስና ጋዲሳ ይባላሉ። እሳቸውም ቲክቶክ አላግባብ ከተጠቀሙበት መጥፎ ነው፣ በአግባቡ ለትምህርትና ለፈጠራ ይጠቀሙበት፣ ጊዜውን ይገድቡና መጥፎ ይዘት ያስወግዱ የሚል ምክር አዘል መልእክት ልከዋል። መላኩ ግርማ ብሩ ደግሞ ቲክቶክ ሙሉ በሙሉ ቢዘጋ ይሻላል የሚል አጭር አስተያየት ነው ያላቸው። ስም ያልጠቀሱ አስተያየት ሰጪ ከአዲስ አበባ የጀርመን ድምፅ ወቅታዊ ዜናዎች እንዲደርሱን ስል አሳስባለሁ፣ ይላሉ። ውድ አድማጫችን፣ ዶይቼ ቬለ በተሻለው ፍጥነት ወቅታዊ ዜና አጠናክሮ ለማቅረብ በየጊዜው ይሞክራል። ምናልባት እርስዎ ትኩረት ቢሰጥበት የሚሏቸው ጉዳዮች ካሉ ሊጠቁሙን ይችላሉ። እናመሰግናለን። ደንበኛችን ፋሲል እንዲሁ ከአዲስ አበባ ዲደብሊዎች እንዴት ናችሁ? በመብራት ያሽቆጠቆጠው አዲስ አበባ ሰማይ ስር የኑሮ ውድነቱና የረሃብ ጠኔ ጥልቀትና ስፋት ያስፈራል። ጉዳዩን ለማብራራት ያህል በከተማው የሚስተዋለው የሸቀጦች በየሰዓታቱ ማሻቀብ፣ የህብረተሰቡ የመሸመት አቅም በየጊዜው ማሽቆልቆል፣ የሸቀጦች ከገበያ መጥፋት የሕግ ማስከበር መላላት፣ በልመና ላይ የተሰማሩ ዜጎች መጨመር፣ መንግስት በየጊዜው በሚጨምረው የአገልግሎት ዋጋና ቅጣት መጨመር እና በዚህም ማህበረሰባዊ ምሬት መጨመር፣ በተጨማሪም ሙስናው፣ አስተዳደራዊ በደሎች፣ ከቦታ መፈናቀል መበራከት፣ እንደው በጥቂቱ በመብራት ማሽቆጥቆጥ ያልተሸፈኑ የከተማዋ እውነቶች ናቸው ይላሉ ፋሲል። ሰላም፣ ዲደብሊዎች ደህና ናችሁ? ሲሉ የጀመሩት አስተያየት ሰጪ ስማቸውን አልገለጹም። ከዚህ በመቀጠል ድምፅ እንድትሆኑን እንፈልጋለን። በአማራ ክልል ያለው ጦርነት እስካሁን ባላቆመበት ወቅት የክልሉና የምስራቅ ጎጃም ዞን መንግስት መምህራንን በገጠር ግቡና አስተምሩ እንጂ ደሞዝ አልከፍለም በማለት በቤተሰቦቻችን ላይ ኢኮኖሚያዊ ቀውስ እያደረሰብን ነው። መምህር ወታደር ነው እንዴ? ቀበሌ የሚገባ የመምህራን ሕይወት ተበላሸ። ከቻላችሁ ድምፅኑን በተለይ ምስራቅ ጎጃም እናርች እናውጋ ላይ እምቢ ተብለን እየተሰቃየን ነው ይላል አስተያየታቸው። ሌሎችም በዚህ አካባቢ የምትገኙ መምህራን ካላችሁ ልጽፉልን ትችላላችሁ። አሊ ያህያ የተባሉ አስተያየት ሰጪ ገጠር ነበርኩ፣ ኢንተርኔት የለም፣ ራዲዮ የለም፣ ለዚህ ነው የጠፋሁት። አመሰግናለሁ ብለዋል። ውድ ደንበኛችን እንኳን ዝጌታችንን መልሰው መከታተል ቻሉ። ግርማው ጌታውን የተባሉ አስተያየት ሰጪ እኛ ኢትዮጵያውን እኮ አዎንታዊ አስተሳሰብ ደክሞብን፣ ጠባብነት በስቶብን መከባበር አንሶብን መንፈሳዊነት ጎድሎብን እንጂ የተትረፈረፈ የተፈጥሮ ሀብት ያለን በሰው ሀብት ይበለጸግን ዜጎች ነን። ከኢትዮጵያ አልፎ ለዓለም የሚተርፍ መሬት፣ ወንዞች፣ ተራሮች፣ ቅርሶች፣ ምቹ የአየር ንብረት፣ ማዕድናት አሉን። ፈጣሪ በኢትዮጵያ ሕዝቦች ልብ ውስጥ ፍቅርና ቅዱስ መንፈስ ይሙላልን ብሏል። ይኸው ግርማው አስተያየቱን አየር ላይ አውለናል። ቀጣዩን መልእክት የላኩልን ደግሞ ወንድሙ ወልዴ ይባላሉ። የሻፓ ወጣት የሃይስኩል ትምህርት ቤት በማጣቱ ብዙዎች ትምህርት እያቋረጡ፣ ሴቶች ወደ ማይፈልጉት ጋብቻ ወንዶች ደግሞ ያቋረጡ ወደ ጉልበት ስራና ተስፋ አስቆራጭ ሕይወት ውስጥ ይገኛሉ። በጣም ጥቂትና ቦንጋ ከተማ ዘመድ ያላቸው በጣት የሚቆጠሩ ወጣቶች ብቻ ሲማሮ አስተውያለሁ። ለዚህ ሁሉ ምክንያት የሆነው ከሻፓ ቦንጋ ለመማር አድካሚ ዳገት ቁልቁለት በመኖሩ በመሰላቸትና አካባቢው ኋላ ቀር ብቻ ሳይሆን በኢኮኖሚ ምንም አቅም የሌለው በመሆኑ ነው በማለት አቶ ወንድሙ የትምህርት ቤት ጉዳይ ትኩረት እንዲያገኝ ያሳስባሉ። አቶ ወንድሙ ስልክ ቁጥር አያይዘው ስለጻፉልን ደውለን በስልክ አግኝተናቸዋል። አቶ ወንድሙ እንግዲህ መልእክት ልከውልን ነበረ። የሻፓ ወጣት የሃይ ስኩል ትምህርት ቤት ባለመኖሩ ብዙዎች ትምህርታቸውን እያቋረጡ እንደሆነ ነው የሚገልጹት። ና እስቲ ስላለው ነገር ቢያብራሩልን። አዎ እንግዲህ ሻፋ የሚገኘው በቀድሞ ከፋ ክፍለ ሀገር ውስጥ ነው። በአሁኑ ደቡብ ምዕራብ የሚባለው ክልል ውስጥ ነው። በከፋ ዞን ውስጥ ነው የሚገኘው ዴቻ ወረዳ የሚባል ነው ማለት ነው። ከቦንጋ ከተማ ስምንት ኪሎ ሜትር የምሪቅ ቦታ ነው። ይሄ ትምህርት ቤት ያው በአስራ ዘጠኝ ሀያ ስድስት ነው የተቋቋመው በካቶሊክ ሚሽን። ብዙ ሰው ተምሮ ለትልቅ ቦታ የደረሰበት ቦታ ነው ብዙ ዶክተሮች፣ ፕሮፌሰሮች ከዛ ተገኝተዋል። በከፋ አውራጃ ውስጥ እንግዲህ በእድሜ አንጋፋና ሁለተኛ ነው። በእድሜ እስካሁን እንግዲህ በአንደኛ ደረጃነት ነው የቆየው። ይህን ያህል ዘጠና ሁለት አመት የቆየ ትምህርት ቤት ብዙ ማደግ ሲገባው ከክልልም ከዞንም ትኩረት የሰጠው ከወረዳም ማንም አካል የለም። ከዚህ የተነሳ ብዙ ተማሪዎች ተምሮ ተምሮ ያቋርጣሉ። በአቅራቢያ የሚገኘው ያው የዞኑ ከተማ ቦንጋ ነው እዛ የሚገኘው ትምህርት ቤት መማር የሚችሉ አቅም ያላቸው ህደው እየተመላለሱ ይማራሉ። የማይችሉት ደግሞ ያው ትምህርት እያቋረጡ ወደ ተለያየ ቦታ እየተሰደዱ ነው ያሉት ማለት ነው። እና ይሄን የሚሰማ የትኛውም አካል ለዚህ ትምህርት ቤት ድጋፍ እንዲያደርግ ትምህርት ቤቱ ወደ ሀይስኩልነት የሚያድግበትን እና እነዚህ እየተንከራተቱ ያሉ ወጣቶች የጊዜ ማሳለፊያ ያጡ ብዙ ተስፋ ያላቸው ወጣቶች ሀይ ስኩል እዚህ ቢከፈት ለወደፊት ተምሮ ትልቅ ቦታ ላይ መድረስ ይችላሉ። እና ከዚህ የተነሳ መንግስትም ሆነ ማንኛውም የሚሰማ አካል ግብረሰናይ ድርጅትም ሌላም አቅም ያለው አካል ይህን ትምህርት ቤት እንዲደግፍ ጥያቄ ለማቅረብ ነው። እሺ፣ አቶ ወንድሙ እንግዲህ፣ ይኸው መልእክቱን አየር ላይ እናውላለን። መልካም ቀን። እሺ፣ በጣም አመሰግናለሁ። እግዚአብሔር ይስጥልን። በጣም አመሰግናለሁ። ቀጣዩ አስተያየት ሰጪ፣ ሚዲያችሁ በጣም ተመችቶኛል። ቀጥሉበት። ስሜ እንዳይገለጽ በአክብሮት እጠይቃለሁ ይላሉ። ስለሆነም ስማቸውን አንገልጽም። አስተያየታቸው ተከታዩ ነው። ድምጻችንን እንድታሰሙልን ከምንፈልገው ነገር አንዱ ከደሞዝ ጭማሪ ጋር የተያያዘ ነው። የመስከረም ደሞዝ ጭማሪ በሰሜን ጎንደር ዞን በበየዳ ወረዳ ለመምህራን ሲከፈል ለሌሎች ሲቪል ሰርቫንት ብር የለም በማለት እስካሁን አልተከፈለንም። መምህራን የስራ ማቆም አድማ አድርገው ስለነበር ይሆናል የተከፈላቸው በማለት ጸሐፊው ሲቪል ሰርቫንቱም ደሞዝ እንዲከፈለው ጥሪ ያስተላልፋሉ። ምናልባት በመሀል ተከፍሏቸው እንደው ለማጣራት አያያዘው በላኩልን ስልክ ቁጥር ደጋግመን ብንደውልም ልናገኛቸው አልቻልም። እርሱም ሆኑ ሌሎች የሚመለከታችሁ ሰራተኞች አዲስ ጥቁማ ካላችሁ ልጽፉልን ትችላላችሁ። አለፍነኝ ከአዲስ አበባ ያሉን አድማጭ አስተያየት የሰጡት ባለፈው ሳምንት የደሴው ደንበኛችን ጥቁር አሚን ሀሳባቸውን ሲቋጩ በጠየቁት ጥያቄ ላይ ተመርኩዘው ነው። የዘንድሮ ወጣት ሀገር አሻጋሪ ወይስ ሀገር አስቸጋሪ? በሚለው ሀሳብ ላይ አስተያየት ለመስጠት ያህል የዘንድሮ ወጣት የኤአይ ትውልድ ብለው የሚጠሩት ትውልድ ጥሩ ጎን አለው፣ ትንሽ አስቸጋሪ ጎንም አለው። ጥሩ ጎኑ ከቴክኖሎጂ ጋር ጥሩ ግንኙነት አለው። ነገሮችን ብዙ አያካብድም። ተከታይ ለመሆን ብዙም አያስቸግርም። በቀላሉ መንግስት ሊጠቀምበት ይችላል። ትንሽ የሚያስቸግረው ደግሞ የድሮ ታሪኮችን እንደ ቀልድ ነው የሚመለከተው። ብዙ ሰዓቱን በቀላሉ ያባክናል። ለጊዜ ቦታ አይሰጥም ይላሉ። አለፍ ከአዲስ አበባ ስም ያልጠቀሱ አስተያየት ሰጪ በፌስቡክ እሳቸውም የአሁኑ ትውልድ ላይ አስተያየት አላቸው። ይህ ትውልድ አገር አፍራሽ በጣም የሚያሳፍር ትውልድ ነው። ያየሁትን ልንገራችሁ። ተወልደው ያደጉበትን ቤት በአፍራሽ ሲፈርስ አብረው የሚያፈርሱ ሚስማርና ብረት መስኮት ነቅለው ሸጠው ጫት የሚቀሙ ናቸው። ከዚህ በላይ አሳፋሪ ነገር አለ ወይ? ሲሉ ይጠይቃሉ። ውድ አድማጫችን፣ በእርግጥም እርስዎ እንዳሉት ከተደረገ አሳፋሪ መሆኑ ግልጽ ነው። ግን ደግሞ እንደው በጅምላው ወቀሳ እንዳይሆን መጠንቀቅ ያስፈልጋል። ትውልድ ሲሉ ሁሉንም ስለሚነካ ማለት ነው። ትዝብቱን ግን እንዳለ አቅርበነዋል። የደሴው አስተያየት ሰጪ ጥቁር አሚን ደግሞ በዚህ ሳምንት ሌላ ሀሳብ ይዘው ብቅ ብሏል። ሰላም ሰላም፣ ውድ አዘጋጆች እንደምናላችሁ። በመቀጠል ህንድ ስለምትባለው ሀገር ስናነሳ መጀመሪያ በውስጣችን የሚመጣ ነገር አለ። እሱም ፊልም እያየን ስናድግ የህንድ ፊልም የመጀመሪያ ተጠቃሹ ነው፣ በማለት ጥቁር አሚን ለአብነት ያህል የተመለከቷቸውን የህንድ ፊልም ርዕሶች ይዘረዝራሉ። ቀጥለውም ስለ ህንዶች አለባበትና በጸጉራቸው ውበት እየተደነቅን ላደግነው ሰዎች ህንድ ስለምትባለው ሀገር የማያቅ ያለ አይመስለንም። የእኔ የዛሬው መልከታ ግን የህንዱ ጠቅላይ ሚኒስትር ወደ ኢትዮጵያ መምጣትና ከተደረገላቸው መልካም አቀባበል ጀርባ ናሬንድራ ሞዲ ስለ ኢትዮጵያ ታላቅነት ሲናገሩና በውጭ ሰዎች ግዝፈቷ እስከዚህ ድረስ መሆኑን ስረዳ እኛ በሀገራችን እየቀለድን እንደሆነና ስለ ሀገራችን ታሪክ የረሳንና ፍጽሞ የማናቅ መሆናችንን ተረዳው። የህንዱ ጠቅላይ ሚኒስትር ስለ ኢትዮጵያ ታላቅነት ለእኛ ሲያስረዱን እኛ ስለ ኢትዮጵያ የምንሰጠው ክብር ዝቅ ያለ በመሆኑ እጅግ በጣም አፈርኩኝ። ጥቁር አሚን ይቀጥላሉ። ሙዲ ስለ ኢትዮጵያ የተናገሩት ሁሉም ቢተነተን ለታሪክ የሚቀመጥ እኛ ስለ አረከስናት ሀገር እርሳቸው አጉልተው አሳይተውናልና እናመሰግናለን። እናም የውጭዎች ለእኛ ሀገር የሚሰጡት ክብር ከፍ ያለ ነው። እኛስ ከነሱ ምን እንማራለን? በተረፈ የሳምንት ሰው ይበለን ብሏል። ጥቁር አሚን ከደሴ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ጉብኝት ጋር በተያያዘ አስተያየት የሰጡ ሌላ አድማጭ አንዱዓለም ይባላሉ። እሳቸውም በተለይ በቴክኖሎጂና በመከላከያ ዘርፍ ሞዲ የሰጡት ትኩረቶች ኢትዮጵያ ከያዘችው የአስር ዓመት እቅድ ጋር የሚጣጣም ነው ይህም ኢትዮጵያ በቀጠናው ጠንካራ ሆና ለመውጣት ለምታደርገው ጥረት የሚያግዝ ሲሆን፣ በአንጻሩ ለህንድ ለአፍሪካ ትብብሯን መሰረት የሚጥል ነው ይላሉ። አምሩ ያየህ የተባሉ አስተያየት ሰጪ ደግሞ የህንድ ጠቅላይ ሚኒስትር የኢትዮጵያ ጉብኝት እንድምታ በውጭ ጉዳይ ፖሊሲ ላይ የተደረገ ሪፎርም ለውጥ ማምጣቱን ማሳያ ነው። ሀገራችን የደረሰችበትን የብልጽግና ጅማሮዎችን ለዓለም ያስተዋወቀችበት የተሳካ የዲፕሎማሲ ስራ የተሰራበት ጉብኝት ነው። ሀገራችን በትምህርትና በጤናው ዘርፍ ላይ የተጀመሩ ስራዎች በጋራ በመስራት የተሻለ ውጤት ለማስመዝገብ እንደምትሰራም አልጠራጠርም ይላሉ ዘውዱ አለም ጌታቸው ደግሞ ምንም ማለት አይደለም፣ የተለመደ የሁለትዮሽ ግንኙነት አካል ነው። ሁለቱም አባል የሆኑበት ብሪክስም ከስም ያለፈ ተጽዕኖ ፈጣሪ ተቋም አይደለም። በተለይም ኢትዮጵያ ለውጥ ከተባለው ጊዜ ወዲህ የገባችበትን ከፍተኛ የሆነ የፖለቲካ ማህበራዊና ኢኮኖሚያዊ ቀውሶች የሚቀይር አይደለም የሚል አስተያየት አላቸው። እንግዲህ አድማጮች፣ ለዛሬ ተራ የደረሳቸው አስተያየቶቻችሁ የእስካሁኑ ነበሩ። ሳምንት ሌሎቹን ደግሞ ይዘን እንቀርባለን። ጻፉልን፣ ደውሉልን። ልደታ በብንኝ። መልካም ሳምንት።